ዶክተር አምባቸው መኮንን የአማራ ብሔራዊ መንግሥት ርዕሰ መስተዳድር ከሆኑ ከሦስት ወራት እምብዛም የዘለሉ ቀናትን አላስቆጠሩም። ከሁለት ቀናት በፊትም ከሌሎች የሥራ ባልደረቦቻቸው ጋር ለስብሰባ በተቀመጡበት ቢሮ የጸጥታ አስከባሪ ኃይል መለያ ልብስ በለበሱ ሰዎች በተከፈተ ተኩስ ሕይወታቸው ማለፉ ተነግሯል። ከዶክተር አምባቸው ጋር የዛሬ ሁለት ሳምንት ባካሄድነው ቃለምልልስ ራሴን ለአማራ ሕዝብ ሰጥቻለሁ ብለውን ነበር። በእርግጥ ያ ቃል ትንቢታዊ ቃል ኪዳን ይሆን? ለዝክረ መታሰቢያነት ደግመን አቅርበነዋል ቃለ ምልልሱን ነው። ዶክተር አምባቸው መኮንን የአማራ ብሔራዊ ክልል መንግስት ፕሬዚደንት፣ በቅርቡ ወደ እዚህ ትልቅ ኃላፊነት መጥተዋል። የአማራ ብሔራዊ ክልል መንግስት ፕሬዚደንት ለመሆን ለምን ወደዱ? ምን ተግባራትን ለመፈጸም ነው? ለአማራ ክልል ህዝብ ትልሞና ውጡ ነው? ከሁሉም በማስቀደም ይህን ዕድል ስለሰጣችሁኝ አመሰግናለሁ። የአማራ ክልል ርዕሰ መስተዳድር ሆኜ እንድሰራ የድርጅት ስምሪት ነው በመሰረታዊነት በክልል ውስጥ እየተፈጠሩ ያሉ በተለይም ደግሞ ከቅርብ ጊዜ ወዲህ የመጡ ግጭቶች እና ለመረጋጋቶች ሌሎችም የህዝብ ጥያቄዎች እየገፉ በመምጣታቸው ምክንያት ሁልጊዜም ቢሆን ሰው እየተፈራረቀ እየተጋገዘ እና እየተረጋገፈ ስራውን መስራት ኃላፊነትን መወጣት እና ህዝቡን ማገልገል ተገቢ ስለሚሆን ከፌዴራል ወደ ክልል መሄድ እንዳለብኝ ብዙ ጊዜ ተመክሮበት ነው እንዲሄድ የተደረገው። እኔም ወደዚህ ስመጣ ክልሉ በዚህ ታሪካዊ ወቅት ላይ ሆነ አጣብቂኝ ወቅት ላይ ያለበት ህዝቡም ስጋት ላይ የተደቀነበት ሁኔታ ስለነበር በእኛ በኩል ያለንን አቅም በመጠቀም ከህዝቡ ጋር ሆነን ችግሮቹን ለመፍታት እና አደጋዎችን ለመቀነስና ለማስወገድ መስራት እንዳለብን በማመን ነው ህዝባዊ ኃላፊነት ለመረከብና እሱን ለመወጣት በማሰብ ለተወሰነ ጊዜም ቢሆን ከህዝቡ ጋር አብሮ ለመስራት በማመን ነው። ይህንን ኃላፊነት የተቀበል ነው። አሁን እንዳነሱት ከፌዴራል ወደ ክልል መስተዳደር ሲመጡ ታሪካዊ ወቅት እንደሆነ ጠቅሰዋል። ከዛም ባሻገር ስጋት አጣብቂኝ ውስጥ እንደሚገኝ እንደነበረም አንስተዋል። ታሪካዊ ወቅት ሲሉ በተለይ በአማራው ክልል አስተዳደር ምን አይነት ታሪካዊ ወቅት ነው በአሁኑ ወቅት ያለው? ስጋቶች ሲሉስ በክልሉ የነበሩ ወይም ያሉ ስጋቶች ምንድናቸው ናቸው ምንጫቸው እስከየት ነው? አሁን ሁላችንም እንደምንገነዘበው የትራንዚሽን ወቅት ነው። የለውጥ ጊዜ ነው። በለውጥ ጊዜ በርካታ የተጠበቁም ያልተጠበቁም ነገሮች ያጋጥማሉ። ይሄ በመሆኑ ብዙ ታሪካዊ የሚያሰኙት ክስተቶች ሊፈጠር ስለሚችል ባለፈው የተፈጠሩትም ክስተቶች በተመሳሳይ መንገድ ታሪካዊ ስለሚያሰኙት፣ በተለይም ደግሞ የለውጡ ሂደት በራሱ ታሪክ ስለሆነ እዚህ ጋር ተያይዘው የታዩ ነገሮች አሉ ያው ህዝቡን የሚጠቅሙና ያስደስቱ ለውጦች ቢመጡም ለውጡን ለማደናቀፍ የሚሰሩ ኃይሎችም ስላሉት በሌላ በኩል እንደገና በክልሉ ውስጥም በክልሉ አጎራባች አካባቢዎችም ሆን ብሎ ግጭት እንዲፈጠር የሚሰራ ኃይልም ስላለ ይሄ የክልሉን ህዝብ ለአደጋ የሚያጋልጥ ስጋትም የሚደቅም ስለሆነ ይህንን ታሪካዊ ኃላፊነት መውሰድ ማለት ህዝቡን ከችግር በመታደግ ሂደት የመንግስትን የመሪነት ሚና የድርጅትን የመሪነት ሚና መሸከም ማለት ስለሆነ ከህዝቡ ጋር አብሮ መስራት፣ ከህዝቡ ጋር አብሮ በመስራትም ችግሮቹን መቀነስ፣ ከተቻለ ማስወገድ፣ ከተፈጠሩም እንዲፈቱ የማድረግ ስራ መስራት ስለሆነ ለዛ ነው ይሄ ታሪካዊ አጋጣሚ ነው፣ ስጋትም ያለበት ነው፣ ተስፋም ያለበት ነው በሚል የምንገልጸው። በርግጥ በአማራ ክልል እና በትግራይ ክልል መካከል ውጥረቶች እንዳሉ ይጠቀሳል። በተለይም የወልቃይ ጠገዴ ጉዳይ አለ። ይህን ችግር ምን ያህል አስጊ ነው? ምን ያህልስ ወደፊት በምን መልኩ እልባት ሊያገኝ ይችላል? ይላሉ የወልቃይ ጠገዴ የማንነት ጥያቄ ጉዳይ የአማራ ማንነት ጥያቄ ነው ወይስ? የሚባለው በሌላ ወገን የወልቃይ ጠገዴ ክልሉ ከትግራይ ክልል ነው። ከእናንተ ታሪካዊ መረጃዎች አኳያ እንደ ክልል ርዕሰ መስተዳድር ነቶ የእርሶ ታሪካዊ አተያይ ምንድን ነው? ወደፊትስ በምን መልክ ነው እልባት ለማስገኘት ሳቢዮ። እንግዲህ በክልል አዋሳኝ አካባቢዎች የወልቃይትን እና የጠገዴን የማንነት ጥያቄ ጨምሮ ሌሎችም የሚነሱ የወሰን ውዝግቦች አሉ። እነዚህ ለዓመታት የቀጠሉ ለዓመታት የዘለቁ ጥያቄዎች ናቸው፣ የማንነት ጥያቄዎች ናቸው። ስለዚህ ይሄ ጥያቄ በመንግስትም በድርጅትም በኩል ትኩረት ተሰጥቶት እየገፋ የመጣ ብዙሀን መስዋዕትነትም የከፈሉበት አሁንም ቢሆን ለግጭት መንስኤ የሆነበት እና ለብዙሀን መሞት መንስኤ የሆነበት ሁኔታ ስለሆነ መፈታት ያለበት ነው፣ ህግን መሰረት አድርጎ ታሪካዊ ባክግራውንድን መሰረት አድርጎ የህዝቦችን ፍላጎት መሰረት አድርጎ መፈታት አለበት የሚል እምነት ተይዞ በድርጅታችንም ታምኖበት የፌዴራል መንግስትም ተቀብሎት ይህንን ችግር የሚፈታ የማንነትና የወሰን ጉዳይ ኮሚሽን ጭምር እንዲቋቋምና ይሄ ኮሚሽንም ተቋቁሞ ወደ ስራ እንዲገባ፣ ስለዚህ ህግንና ሌሎች ጉዳዮችን ታሪክን መሰረት በማድረግ አጣርቶ ለውሳኔ በማቅረብ የመጨረሻ ህጋዊ ልባት እንዲያገኝ ስራ እየተሰራበት ነው። በእነዚህ የወሰን ጥያቄዎች እና የማንነት ጥያቄዎች የተነሳ በአጎራባች ህዝቦች መካከል እንደ ተባለው በተለይም በመንግስት መዋቅር መካከል ውጥረቶች አልፎ አልፎ ይስተዋላሉ። በአሁኑ ጊዜ ይሄ በውጥረትና በግጭት የሚፈታ አለመሆኑን በማመን በአካባቢው የተረጋጋ ሁኔታ ነው እየተፈጠረ ያለው። ይሄ ማለት ግን ጥያቄው ትኩረት አላገኘም፣ መፍትሄ እንዳያገኝ ግፊቱ ይቀንሳል ማለት አይደለም። ይልቁን ከፍጥጫ በወጣና ከግጭት በመለስ ባለ ህጋዊ መንገድ ሊፈታ እንደሚገባው በዛ መንገድ መፈታት አለበት ተብሎ የተያዘ ጉዳይ ነው። ስለዚህ አንዱም የስጋት ምንጭ የሚሆኑት እንደዚህ አይነት ጥያቄዎች ፈጣን ምላሽ ያገኙበት ሁኔታ ስላልሆነ ጥያቄውን የሚያስተባብሩ የማንነት አስመላሽ ኮሚቴ የሚባሉ እንዲሁም ህዝብ በሰፊው የሚሳተፍበት ሁኔታ ስላለ በእነሱ ላይ የሚደርስ የማሳደድም ነፃነት የማጣትም ጉዳዮች ስላሉ እነዚህ ውጥረትን ይጭራሉ። በአጠቃላይ ግን በአገር አቀፍ ደረጃ በተቀመጠው አቅጣጫ መሰረት የወሰንና የማንነት ጉዳዮች ኮሚሽን ለነገሩ ትኩረት ሰጥቶ የውሳኔ ሀሳብ ለፌዴራል መንግስት ያቀርባል። ህጋዊ መስመሮችን ተከትሎ የሚጨረሻ ልባት ያመጣል ያገኛል የሚል እምነት ስላለን ወደ ግጭትና ወደ ውጥረት ይቀጥላል ብለን አናምንም። በኛ በኩል በሰላም ይፈታል የሚል እምነት አለን። በተደጋሚ የሚነሳው በሌላም በኩል ከስጋት አኳያም የሚነገረው በአማራ ክልል ተወላጆች በተለያዩ የኢትዮጵያ ክፍላት ሀገራት ውስጥ የነዋሪ የሆኑ በተለይ ከአማራው ክልል ውጭ ያሉ ጥቃቶች እንደሚደርሱባቸው ወይም ለቀው ተገፍተው እንዲወጡ በራሳቸው ጫናዎች ይደረጋሉ፣ አልፎም ግድያዎችም ይፈጸምባቸዋል። እና ይህንን መከላከል ይገባል ብለው ድምጻቸውን አጉልተው የሚያሰሙ የአካባቢው ተወላጆች አሉ። በሌላም በኩል በእርግጥ የተወሰኑ ክልል ጉዳይ ብቻ አይደለም ይሄ የሰብአዊ መብቶችም ጉዳይ ነው። የአንድ ሰው ህይወት ወይም መብት መገፈፍ ወይም መጥፋት ከዛ አኳያ በሌሎች ክልሎች የሚኖሩ የለአማራ ክልል ተወላጅ ኢትዮጵያውያን የሚደረጉ ጥበቃዎች ወይም የሚደረጉ ከሌሎች ክልሎች አኳያ መፈናቀሎች እንዲቆሙ እዛም ያሉት ለሰው እንዲቋቋሙ በእናንተ ክልል በኩል ከሌሎች ክልሎች ጋር በመግባባት ምን አይነት እርምጃዎች እየወሰዳችሁ ትገኛላችሁ? የመፈናቀሉ ጉዳይስ በአሁኑ ወቅት በምን ሁኔታ ላይ ይገኛል? ማንኛውም ዜጋ በኢትዮጵያ በሀገሩ የዜግነት መብቱ ተከብሮለት መኖር መብቱ ነው። በዚህም ተማምኖ ሕግን መሰረት አድርጎ በመላ ሀገሪቱ ተስራዊቱ የሚኖር የአማራ ህዝብም አለ። የህዝብ ደህንነቱና መብቱ ተጠብቆለት መኖር አለበት። የልማቱ ተጠቃሚ መሆን መቻል አለበት። በሚኖርበት ክልል እንደ ማንኛውም ዜጋ ሙሉ ጥቅምና መብቱ እንዲሁም የመኖር ደህንነት ተጠብቆለት መኖር አለበት የሚል እምነት አለ። አሰራሩም ይሄ ነው። ህግ የሚያዘውና እንዲፈጸም የሚያስገድደውም ይሄንን ነው። ነገር ግን በተለያየ ጊዜ በሚከሰት የፖለቲካ እንቅስቃሴ የተለያዩ ጽንፈኛ ኃይሎች የሚፈጽሙት ግፊት አለ። ከግፊትም አልፎ ህይወትን ላደጋ የሚጥል ጥቃትም ሲፈጸም ይታያል። በርከት ያለ ወገንም አካባቢውንና ቤቱን ለቆ እንዲፈናቀል የሚያደርጉ ጥቃቶችን ሲፈጸም ይስተዋላል። ይሄ በፌዴራል መንግስትም በየትኛውም የክልል መንግስትም ተቀባይነት የሌለው ድርጊት መሆኑን በየደረጃው እየተወያየን እየተግባባን ተግባራዊ ለማድረግ ጥረት እየተደረገ ነው ያለው። ስለዚህ ያሉትም ተረጋግተውና ደህንነታቸው ተጠብቆ መኖር እንዲችሉ ከቀያቸው ተፈናቅለው የወጡም ካሉ እንዲመለሱ የማድረግ ስራዎች እየተሰሩ ናቸው። በአሁኑ ጊዜ ሁኔታዎች የተሻለ እድገት፣ የተሻለ መግባባት የተሻለ መረጋጋት እየተፈጠረ ስለሆነ ከተለያዩ ክልሎች ቡድን እየተዋቀረ የተፈናቀሉትን ዜጎች እያወያዩ ሰላም ስለወረደ ወደ ቀያቸው ተመለሱ እያሉ እያግባቡ ለመመለስ ከኛ ክልል ከተቋቋመ ኮሚቴ ጋር በጋራ በመሆን እየሰሩ ናቸው። ስለዚህ የክረምቱን ጊዜ ከማለፉ በፊት የምርት ወቅት ስለሆነ በተቻለ ፍጥነት ወደ ቀያቸውና ወደ ቦታቸው ተመልሰው የምርት ስራቸውን እንዲቀጥሉ ለማድረግ ርብርብ እየተደረገ ነው የሚገኘው። ሰሞኑን ከኦሮሚያ ተፈናቅለው የመጡ ዜጎችን ወደ ቦታቸው ለመመለስ ስራ እየሰሩ ነው የሚገኙት። በዚህም እየተመለሱ ርቀያቸው እየገቡ ያሉ አሉ። ሌሎችም በተመሳሳይ መንገድ ርቀያቸው እና ወደ ቦታቸው እንዲመለሱ የማድረግ ስራው በኮሚቴ እንዲሁም ደግሞ በሚመለከታቸው ቋሚ ተቋማት በባለቤቶቻቸው አማካኝነት እየተመራ እየተሰራ ያለ ነው። ወደ መልካም ውጤት እያመራ ነው። ጨርሰን እስካሁን ድረስ አልፈጸምነውም። ነገር ግን ወደ ቦታቸው የተመለሱ አሉ፣ በመመለስ ላይ ያሉ አሉ፣ ለመመለስ ዝግጅት እያደረጉ ያሉ አሉ። ማረጋገጥ የሚፈልጉት ሲመለሱ ምንም አይነት ጥቃት ከየትኛውም አካል እንደማይሰነዘርባቸው ታረጋግጡልን አላችሁ የሚሉ የስጋት ጥያቄዎች ነው የሚያነሱት። እነዚህ ጥያቄዎች ትክክል ናቸው። አንዳንዴ ባልታሰበም በታሰበም መንገድ የሚደርስባቸው ትንኮሳ ስላለ ያንን ለመከላከልና ትንኮሳ እንዳይፈጠር አስፈላጊ የመከላከል ዝግጅት ስለመደረጉ ከመንግስት በኩል ማረጋገጫ መስጠት ስላለበት ጥያቄዎቹን ማንሳታቸው ትክክል ነው። መንግስትም የጸጥታ ኃይሎችም የፌዴራል የፌደራልና የክልል የጸጥታ ኃይሎች በጋራ በመሆን ስጋታቸውን ለመመለስ በቂ የጥበቃ ስራ እንዳለ አካባቢውን በአስተማማኝ መንገድ ወደ ሰላሙ እንደተመለሰና እንደተረጋጋ ማረጋገጫ እየሰጡ ነው። ለመመለስ ጥረት እየተደረገ ያለው በመልካም ሁኔታ ተጀምሯል ማለት እንችላለን በርካታ የአማራ ክልል ተወላጆች በአውስትሬሊያ ውስጥ ይኖራሉ በሺዎች የሚቆጠሩ እስካሁን ድረስ ከአማራ ክልል መስተዳደር በይፋ ተወካዮች መጥተው በአውስትሬሊያ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን የጎበኘ ቡድን ወይም አካል የለም በይፋ። ወደፊት የእርስዎ አስተዳደር እዚህ የሚገኙትን ኢትዮጵያውያን እና ትውልደ ኢትዮጵያውያን በተለይም የአማራ ክልል ተወላጆችን ቀርቦ በአካል አነጋግሮ ችግራቸውን፣ ህልማቸውን እና ምናልባትም ወደ አገር ቤት ገብተው በመዋለ ነዋይ ፍሰት በቱሪዝምም ሆነ በርካታ ምሁራንም አሉ እዚህ በእውቀትም በማሻገር በኩል ክልሉን እንዲረዱ እንደ ዜግነታቸውን እንደ ስር መሰረታቸው ኢትዮጵያዊ ነውና የተወለዱበትንም ቀየ የማልማት የማጉልበት ውዴታ ግዴታም ስላለባቸው ከዚህ ዘርፍ ምን ታስበዋል? እስካሁን እግር ወደዚህ ያመራችሁ ለምንድን ነው? ወደፊትስ በሱ አስተዳደር ለማድረግ አስባችኋል? በዚሁ አጋጣሚ ካሳሁን የምታስተላልፍልኝ ለኢትዮጵያውያን እና ለትውልድ ኢትዮጵያውያን በአውስትራሊያ ለሚኖሩ ወገኖቻችን በተለይም ደግሞ ለአማራ ክልል ልጆች ሰላምታ ታቀርብልኛለ? አንዳንዶቹን ከዚህ በፊት በተለያየ አጋጣሚ አግኝተ ያናገርኳቸው ከነሱም ሀሳብ የተቀበልኳቸው ወንድሞች እህቶች አሉ። በክልሉ ጉዳይ፣ በሀገራቸው ጉዳይ ሰፊ ተስፋትፎ እንዲኖራቸው ከፍተኛ ፍላጎት እንዳላቸው እናውቃለን። በተለያየ መንገድም እንደዚሁ ከሀገሪቱና ከክልል የሄደ ሰው ሊያናግራቸውና ሊጎበኛቸው እንደሚፈልጉ እነሱ ፍላጎታቸውን በተለያየ መንገድ አድርሰዋል። ለእኛም እንደ ሙሉን ሀሳብ አግኝተነዋል ብለን ባናምንም በአጭሩም ቢሆን መልዕክቱ እየደረሰን ያለ በተለያየ አጋጣሚ እስከ ዛሬም በተለያዩ የዓለም አካባቢዎች ስብሰባዎች እና ጉብኝቶች እየተደረጉ ውይይቶች ሲደረጉ፣ በአውስትራሊያ ብዙ ሶሳይቲ ያለን ኮሚቴ ያለን እዛ አካባቢ ጊዜ ባለማድረጋችን የሚሰማቸው ነገር ሊኖር እንደሚችል እኔ ማምናለሁ። ስለዚህ ወደፊት እናስብበታለን። ምናልባት ስምሪት በሚደረግበት ጊዜ ስምሪት ከሚደረግባቸው የዓለም አካባቢዎች ያንንም አካባቢ ትኩረት ብንሰጠው የሚል ሀሳብ አንስተን በአካል ተገኝተን መረጃዎችንም ለመስጠት ሀሳቦችንም ለመቀበል በአጠቃላይ ውይይት ለማካሄድ ግምት ውስጥ እናስገባዋለን የሚል ነው። ቃል ምገባለህ። በተረፈ በሀገራቸው እና በክልላቸው ጉዳይ ላይ እስካሁን ድረስ በተለያየ መንገድ እየተሳተፉ ያሉትን ተጠናክራችሁ ሀሳባችሁን እንድትቀጥሉ ከጎናችን እንድትሰለፉ የሚደረጉ ጥረቶችን፣ የሰላም ጥረቶችን፣ የልማት ጥረቶችን ከሌሎች የሀገራችን ክፍሎችና ሕዝቦች ጋር ተግባብተንና ተከባብረን መኖር የምንችልበትን መስመር በመደገፍ በኩል የራሳችሁን አስተዋጽኦ ማበርከት እንድትችሉ ዜጎቻችን ሰላማዊ የተረጋጋ ሕይወታቸው መኖር እንዲችሉና በቀጣይነት ሕይወታቸው እየተሻሻለ እየተለወጠ ማደግ የሚችሉበትን አማራጭ በማስፋት እና ለተግባራዊ መተባብረን በመስራት ከጎናችን እንድትሆኑ የሚል መልእክት አስተላልፍልኝ። ቀደም ሲል እርስዎ የተኳቸው የክልሉ ርዕሰ መስተዳድር የነበሩት አቶ ገዱ አንዳርጋቸው ነበሩ። አሁን የኢፌዴሪ የውጭ ጉዳይ ሚኒስትር ናቸው። በሥራ ባሕርያቸው ላይ እና ባለፉት ለአማራ ክልል ያበረከቷቸው አስተዋጽኦዎችን እንደምን ያነሷቸዋል? እርሶስ ከዚህ በኋላ ለአማራው ክልል ህዝብ ምን ለመከወን ነው? ራእይዎ ምንድን ነው? እንግዲህ በእኛ የድርጅት ባህል አመራር የሚሰጠው በጋራ ነው። የጋራ አመራር ነው የሚሰጠው። በዚህ ሂደት ግለሰቦች ኃላፊነት ቦታ ላይ ይቀመጣሉ የራሳቸው ሚና ወሳኝ ነው የሚሆነው። በአጠቃላይ ግን ድርጅት የሚያስቀምጠውን አቅጣጫ በመከተል ይሰራሉና ከዚህ በፊት በተለያየ ጊዜ የነበሩ ርዕሰ መስተዳድሮች በክልሉ የየራሳቸውን አሻራ አስቀምጠው አልፈዋል። አቶ ገዱም በተመሳሳይ መንገድ በወሳኝ እና በአስቸጋሪ ወቅት ነው ኃላፊነት ላይ የነበረው ይህንን አስቸጋሪዎች በተቻለ መጠን ለክልሉ የተሻለ ነገር እንዲመጣ በማድረግ ልማት እንዲቀጥል በማድረግ የክልሉ ሕዝቦች መብትና ጥቅም እንዲከበር በማድረግ የድርጅቱን አመራር ተቀብሎ በመስራት መልካም አስተዋጽኦ ያበረከተና ግዴታውን በብቃት ብቃት የተወጣ እንደሆነ ነው የማምነው። አሁንም በፌዴራል ደረጃ ትልቅ ኃላፊነት ነው እየተረከበው። ይህንንም ኃላፊነት በብቃትና በታማኝነት እንደሚወጣ የድርጅቱንም ተልዕኮ በብቃት እንደሚወጣ በሀገር አቀፍ ደረጃ ሀገሪቱ ከውጭ ሀገራት ጋር የሚኖራትን ዲፕሎማሲያዊ ግንኙነት በማስታለጥና በላቀ የግንኙነት ደረጃ ችግሮችን በመግባባትና በዲፕሎማሲያዊ መንገድ እንዲፈቱ በማድረግ ቅዝቅና የመተሳሰብ ግንኙነት ከሌሎች ሀገሮች ጋር መገንባት እንድትችል ወሳኝ ሚና ይኖረዋል የሚል እምነት አለኝ። በእኔ በኩል የተጀመረ የሰላም የልማት፣ የዴሞክራሲ ስርዓት ግንባታ የአማራን ህዝብ መብት፣ ጥቅም፣ ነጻነት የእኩልነትና ሌሎች ጥያቄዎች እንዲፈቱ በማድረግ አማራ ህዝብ ከልማቱ ተጠቃሚ የብልጥግናው ተጠቃሚ እንዲሆንና ከድህነት ደረጃ በደረጃ እየወጣ በዘላቂነት ህይወቱን እየተሻሻለ እንዲሄድ በምንቆይበት ጊዜ የሚሰጠኝን ተልእኮ በብቃት ለመወጣት በታታሪነትና በታማኝነት ለመስራት ዝግጁ መሆኔንና ራሴን ለክልሉ ህዝብ የሰጠው መሆኔን ነው ልገልጽ ፈልገው። ዶክተር አምባቸው መኮንን የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ አቶ ካሳሁን። የተሰጠኝ እድል በጣም ጥሩ ነው። አውስትራሊያ ከሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እና በተለይ ደግሞ ከአማራ ክልል ልጆች ጋር በሀሳብ እንድገናኝ የሚረዳ ቃለ መጠይቅ ስለሆነ ያደረክልኝ፣ በተሰጠኝ እድል ከፍ ያለ ምስጋና በዚሁ አጋጣሚ ላቀርብ ወዳለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by